አድማጮች አሁን የመጽሐፍት ዓለም ወግ ነው። ተከታዩ ለጸሐፊያን፣ ለተርጓሚያንና ለአርታያን ለአማርኛ አጻጻፍ መመሪያ ይሆን ዘንድ የተዘጋጀ አዲስ መጽሐፍ ነው። ሆኸያተ ጥበብ የመጽሐፉ ርዕስ ነው። ሞክሼ ህወያት እና ዋህደ ድምፀ ፊደላት መጽሐፋቸው ይበልጥ ትኩረት ያደረገባቸው ጭብጦች ናቸው። ስነ አመክንዮ፣ የሙግት አደረጃጀት፣ አገማገም እና አሰናዘር የሚል መጽሐፍ ደርሰዋል። የመንፈሳዊ ትምህርት መማሪያ መጽሐፍቶቻቸውን ጨምሮ 19 መጽሐፍትም ለንባብ አብቅተዋል። ዶክተር ተስፋዬ ሮበሌ ይባላሉ። መጽሐፋቸውና ዛሬ ዛሬ በአማርኛ አጻጻፍ በስፋት በሚስተዋሉ ግድፈቶች ዙሪያ አወያይተናቸዋል። ወደ ቅንብራችን እንውሰዳችሁ። ዶክተር ተስፋዬ ሮበሌ በቅድሚያ ለጊዜው አመሰግናለሁ። እኔም ስለሰጠኝ እድል በጣም አመሰግናለሁ። ከንባባችን ፍጥነት የቀደሙ ይኸው በአጭር ጊዜ ልዩነት በሌላ መጽሐፎ ምልሰን ተገናኝተናል። ስነ አመክንዮ በሚል ርዕስ የደረሱት መጽሐፎ ዙሪያ ከተነጋገርን ምናልባትም አንድ ዓመት ቢሆን ነው። ዛሬ ታዲያ ሆሄያተ ጥበብ ለጸሐፊያን፣ ለተርጓሚያንና ለአርታያን በሚል ርዕስ በአማርኛ አጻጻፍ ጎልቶ ለሚታዩ ግድፈቶች የሚበጁ መላዎችን ያዘለ አዲስ መጽሐፍ ይዘው ብቅ ብለዋል። የሞክሼ ሆሄያትና የዋሃደ ድምጽ ፊደላትን አጠቃቀምም ይተነትናል። ምንድናቸው የሚለውን ጨምሮ በዝርዝር እንመለከታለን። ከዚያ በፊት ግን ዋናውን ነገር ብናስቀድም፣ በጽሑፍ እንደምናየው ሁሉ በአማርኛ ንግግር ውስጥም እንዲሁ የበረቱ ችግሮች ይታያሉ። በመጽሐፉ መግቢያ ያሰፈሩትን አንድ ሀሳብ ላስቀድምና ቀደም ታበው በብዙ ጥንቃቄ ስርዓትና ደርዝ የተለሙለት አማርኛ ባለማወቅ እየረከስና እየተበረዝ ነው ማለት ይቻላል ይላሉ። ዶክተር ተስፋዬ የእርስዎን ትዝብት በማስቀደም ወደ ውይይታችን ምን ዘልቅ። ለመሆኑ ምን ታዘቡ? እኔም ማየው ችግር እንዲሁ በደርባባው ሶስት መሰረታዊ ችግር ነው የሚታየኝ። አንደኛ የሰዋሰው ችግር ነው ሰዎች የትጋ ጠቃሻ መልካች መጠቀም እንዳለባቸው፣ የትጋ መስተዋደድ መስተዋደዱ ከጠቃሻ መልካቹ ጋር መሄድ እንዳለበት ስርዓተ ነጥብን በተመለከተ የት ጋር ነው ነጠላ ሰረዝ፣ የት ጋር ነው ድርብ ሰረዝ፣ የት ጋር ነው አራት ነጥብ የሚለውን ነገር ያለማወቅ። ሌላው ደግሞ ሞክሼ ሆያት። ምናልባት አራተኛ ካደረግነው ነው ደግሞ ውሃደ ድምፅ ፊደላትን ወይንም በእንግሊዝኛው ዲፕታንግስ ወይንም ደግሞ አለቃ ኪዳን ወልድ ክፍሌ እንደሚሉት ሊቃሎች እንደሚሏቸው እነሱን የት የት ጋር ነው መጠቀም ያለብን የሚለውን ነገር እኔ እንኳን አማርኛ ባልተማረ አማርኛ ተምረዋል የተባሉ ሰዎች ላይ በጣም ትልቅ ችግር ነው የሚታየው። ከዚህ የተነሳ ነው አንዳንድ ጊዜ እንደው ምንላለው አማርኛ ባለቤት የሌለው ቋንቋ ሆኗል ማለት ነው። ጊዜ የሚያደርገኝ እና እኔ ለምን እንደሆነ አይገባኝም። ኮሌጅ ገብተው እንኳን የተማሩ ሰዎች ቅድም ያልኳቸውን አራት ነገሮች ጠብቀው በደንብ ሲጽፉ አላይ። ከሰው ሰው መጠኑ ይለያያል። አንዳንድ ሰዎች ላይ ብዙ ችግር ታያለህ። አንዳንዱ ሰው ላይ ደግሞ ብዙ ችግር ላታይ ትችላለህ ግን ችግር በየቦታው ነው የሚታየው እና እኔ ይሄ ነገር ወደ መሰረታዊ ነገር መመለስ ያለብን ይመስለኛል እንግዲህ ይሄ ለምን ሆነ ለምንድነው አማርኛ በዚህ መጠን ተዝረብርቦ የወደቀው የሚባል ከሆነ እሱ እንግዲህ ብዙ ጥናት ይፈልጋል እኔ በዛ ነገር ላይ ጥናት ስላላካሄድኩኝ ጥሩ መልስ ስላልሰጥ ይችላለሁ ግን ምናልባት ችግሩ እኔ አንድ ብቻም ነው ብዬ አላ ብዙ ገባር የሆኑ ነገሮች በአንድ ላይ ተደምረው የድምር ውጤት ነው አሁን የደረስንበት ውድቀት ብዬ ነው የማስበው መልካም ዞሮ ዞሮ ግን መመለስ ይቻላል። መነሳት እንችላለን ብዬ ነው የምለው። መልካም መመለስ ይቻላል። ጥሩ ተስፋ ይመስለኛል። እንዲህ እርስዎ የጻፉትን አይነት መጽሐፍ ችግሮችን መታዘብ ያስቻሉ በኋላ ላይ ስለ ራሶ ሲነግሩን ይበልጥ ያስረዱናል። እርስዎ ጥናቶ የአማርኛ ስነ ጽሑፍና ሰዋሰው ያለመሆኑን በመጽሐፎ ይናገራሉ። ነገረ መለኮትና ፍልስፍና ነው ያጠኑት። ይሁንና አሳስቦት ቀደም ብለው ያነሷቸውን ትዝብቶች ጨምሮ ይህን መጽሐፍ ለመጽሐፍ የደረሱበት ቦታ ተገኝተዋል። ዶክተር ተስፋዬ የመጽሐፎን ይዘትና ዓላማ የሚመለከቱ ጥቂት ቁም ነገሮችን ለአድማጮች ብናጋራ ሆያተ ጥበብ ለጸሐፊያን ለትርጓሚያንና ለአርታውያን የተሰኘው መጽሐፎ ቅድም በመግቢያው ያስተዋወቅኩት ትኩረት ያደረገበትን ዋና ነገር ለአድማጮች ቢያካፍሉ። ለወጣት ትርጓሚያንና አርታውያን ጸሐፊያን የሥነ ጽሑፍ ስልጠና የማንሰጠው ለምንድን ነው የሚለው ሀሳብ በልቤ እንዲወለድ ምክንያት ሆኑ ያሏቸውን ገጠመኞች ያነሳሉ። ለመጽሐፎ አሳብ መጠንሰስ መነሻው ምን እንደነበረ ንገሩ። ነው ምክንያቱ ሁለት ነው ነው የምለው አንደኛው በአንድ ወቅት የእንገኛ ማህበር አለ ኢትዮጵያ ውስጥ ያለ ትልቅ ማህበር አለን። በየማህበሩ ሰዎች አሰብን መጽሐፍ ለማስተርጎም የእንግሊዝኛ መጽሐፍ ወደ አማርኛ ማስተርጎም ፈለግን እና ሰዋሰውን፣ ሞክሽ ዋያትን፣ ስርዓትን፣ እጥብን ውሃደ ድምፅ ፊደላትን ጠብቆ የሚተረጉም ሰው ይገኛሉ ብለን ፈለግን እና ማግኘት አልቻልንም። አንድ ሰው አግኝተን ነበር። እሱም ደግሞ ከስራ ብዛት የተነሳ ያው ስራው ሊሰራ አልቻለም። ይሄ ነገር ከምን አሳደረብኝ፣ እኔ ለምን ወጣት ጸሐፊያንን ለምን አላሰለጠንም የሚል ነገር በልቤ እንዲያደርግ ምክንያት ሆነ። ይሄ አንደኛው ነው። ሁለተኛው ምክንያት ግን እዚህ አትላንታ እኔ የምኖረው አትላንታ ከተማ ውስጥ ነው። የአትላንታ ኮሚኒቲ ማህበሩ ግብዣ አቀረበልኝ ለምን አማርኛ አታስተምረንም ብሎ ጠየቀኝ። እዛ በጣም ብዙ ሰዎች አማርኛም በኮሌጅ ደረጃ የተማሩ ሰዎች በእኔ ክፍል ለመገኘት ፈቃደኛ ሆኑ እና ያኖት ነው እንግዲህ ሰብስቦ ወደ መጽሐፍነት የተቀየረው ማለት ነው። ስለዚህ በሌላ አነጋገር እኔ አስቤ ሳይሆን ግን እግር ጥሎኝ ማለት ነው። እናቴ ምን ትላለች ሰው ሰው የሚውለው እግዚአብሔር በዋለበት ቦታ ነው ትላለች እና እንግዲህ እግዚአብሔር ያዋለኝ ቦታ ነው ብዬ ነው ምለው ሰዋሰው ግን ፍላጎቱ አለኝ ፍቅሩ አለኝ አማርኛ ያው ደግሞ አፍ የፈታሁበትም ቋንቋ ነው እናት ቋንቋ ነው እሱ ነው እርስዎ በትህትና አማርኛ አለማጥናትዎን እንደ ጎላ አድርገው ይንገሩን እንጂ በርካታ መጽሐፍት ጽፈዋል ስነ መለኮት ያጠኑትን የሃይማኖታዊ ይዘት ያላቸውን ጨምሮ አስራ ዘጠኝ መጽሀፍት መድረሶን ተረድቻለሁ ቁጥራቸውን በእርግጥ አላውቅም ነበር በርካታ መጽሐፎች ነው ማይቻለው ዶክተር ተስፋዬ ቀደም ብለው ጠቆም እንዳረጉት በጋዜጦችና መጽሔቶች ላይ አርታያን ሆነው የሚሰሩ፣ መጽሐፍት ያሳተሙ፣ ተውኔት የደረሱ በአማርኛና በውጭ ቋንቋዎች፣ በአዲስ አበባ ዩኒቨርሲቲ የመጀመሪያ ድግሪያቸውን የወሰዱ ሁሉ ላሉበት ነው። ይህን ስነ ጽሁፍ ስልጠና እርሶ የሰጡት፣ ታዲያ ቀደም ብዬ እንዳልኩት በትህትና አስተማርሁ እንድል ሳይሆን ተማርሁ እንድል ያደርገኛል ይሉናል በመጽሐፎ። እነኚህ አማርኛን ያጠኑ እንደ ትምህርት የተማሩት ራሳቸው ፍላጎት ኖሯቸው እንግዲህ እነሱንም ቀናነት ያሳያል ለማወቅ የተሻለ ለመረዳት ያላቸውን ፍላጎት። ነገር ግን የአማርኛ አጠቃቀሙን በኋላ የምናነሳቸውን ጉድለት ስር መስደድም የሚያሳይ ይመስለኛል። በእርግጥ መማር ያለብን ብዙ ስህተቶች በልማድ የሚሰሩበትም ይመስላል፣ የሚያውቁ ሰዎች የሚጽፉ ሰዎችም ጭምር። እኔ የት ጋር እንደተበላሸ በእውነት አላውቅም፣ ግን ከፍተኛ የሆነ ብልሽት እንደገጠመን ግን አምናለሁ። ምክንያቱም እንዲህ አንድ ሰው ኮሌጅ ገብቶ አማርኛን ተምሮ እንዴት ነው በጣም የተዝረከረከ ነገር ሊጽፍልን የሚችለው? እንዴት ነው ሰዋሰውን የማይጠብቀው? እንዴት ነው ስርዓተ ነጥብን የማይጠብቀው? እንዴት ነው ዋህደ ድምፅ ፊደላትን ወይንም ሞክሽ ወያትን የማይጠብቀው? እኔ በእውነቱ አይገባኝም። እኔ ስርዓተ ትምህርቱ ምን እንደሆነ አይገባኝም። በእውነት በእውነት እና እኔ በጣም መሰረታዊ የሆነ ነገር የተማሩም ሰዎች ላይ አያለው። አሁን በጣም ትልልቅ ጸሐፊያንም ራሱ ላይ በጣም ትልልቅ ብዙ ችግሮች ይታያሉ እና የሆነ ቦታ ላይ ስህተት ተፈጥሯል ብዬ ነው የምለው። ግን ያ አንድ ጥናት ይፈልጋል። ዝም ብሎ እኔ እንትን ብል የመስኩን ምሁራን ላስቀይማቸው እችላለሁ። ግን ምንድን ነው ማምነው፣ እኔ በግሌ ትልቅ የሆነ ብልሽት ገጥሞናል። አማርኛን በተመለከተ ትልቅ ትልቅ ትልቅ የሆነ መሳከር ገጥሞናል ብዬ አስባለሁ። አሁን ለደረስንበት ያ ነው። አማርኛ በጣም ወግ ያለው እኔ ባጠናሁት በግሌ ነው እንግዲህ ያው እንደምታውቀው ያጠናሁት ባጠናዋቸው ነገሮች በጣም ስርዓት ያለው ቋንቋ ነው። አሁን እንደምታውቀው ሞክሽ ውሀያቶቹን ሶስት ሀዎች አሉን አይደለም። ሀሌታ ውሃ አለን ሀመር ውሃ አለን ብዙሀን ውሀ አለን። ሁለት ሰዎች አሉን። እሳቱ ሳ አለ ንጉሱ ሳ አለን። ሁለት አዎች አሉን። አይኑ ዋና አልፋው አለ። ሁለት ሰዎች አሉን። ጸሎቱ ሳ እና ፀሀዩ ሳ አለን። እነዚህም የት ጋ ነው ጠብቂ የምጽፈው የሚለውን ነገር ሊቃውንቱ በጣም በጥንቃቄ ነው ያደረጉልን። ሁለት ምክንያት ነበራቸው በዛን ጊዜ። አንደኛው ድምፀትን በተመለከተ ሀሌታ ውሃ ያለው ድምፀት ከአመር ውሃ ይለይ ነበረ። ባለፈው አሁን የኔ መጽሐፍ በተመረቀበት ጊዜ አንድ አንድ የቤተ ክህነት ሰው እየመጣው ሲያብራሩልን ነበረ ይሄን ነገር። የድምፀትም ልዩነት አላቸው። እኔ ግን በመጽሐፌ የትርጉም ልዩነቱ ላይ ነው ትኩረት አድርጌ የሰራሁት። ምክንያቱም አሁን ያለው ትውልድ የእኔ ትውልድ ወይንም ያንተ ትውልድ ድምፀቱን አናቅም። ባሌታ ውሃና በሀመር ውሃ መካከል ወይ በብዙሀን ውሃ መካከል ያለውን የድምፀት ልዩነት ጠፍቶብናል ብዬ አስባለሁ። የተክነት አካባቢ ከኛ አንጋፋው ቀደም ያሉ ሰዎች ግን ይህን ነገር የሚያውቁ ሰዎች አሉ። ግን አዲሱ ትውልድ እኔ ይጠፋበት ይመስለኛል። ግን እነዚህን ሆያት የምንጠብቀው ግን ድምፀት ስለጠፋብን እንግዲህ በቃ ምን ተዳይ ብለን ነገሩን እንድንጥለው የሚያደርገን አይደለም። ምክንያቱም ከዛ በላይ የትርጉም ለውጥ የሚያመጡበት አግባብ አለ። ስለዚህ እኔ በመጽሐፌ እንደምታውቀው ወደ ሶስት መቶ ቃላትን ለናሙናነት መርጬ፣ አሁን ይሄን ነገር በአይኑ ስጽፈው እንዲህ ነው ትርጉሙ፣ በአልፋው ስጽፈው እንዲህ ነው ትርጉሙ፣ በእሳቱ ስጽፍ እንዲህ ነው ትርጉሙ እያልኩኝ ለማለት ሞክሪያለሁ። ምናልባት አስፈላጊ ከሆነ ለናሙና አንዳንዶቹን ልነግርህ ይችላለሁ። መልካም፣ አንዳንድ ምሳሌዎችን ቢያሳዩ ነው። እሺ፣ ለምሳሌ ሐላዊ ብዬ ብል በብዙሃኑ ውሃ ብንጽፈው ሀለየ አሰበ ነው። ሀሊዩ ነቢብ እና ገቢር እንደሚባለው ማለት ነው። ሀለየ አሰበ ነው በሐመር ውሃ ከጻፍኩት ግን ሀለየ ዘመረ ነው። ማህሌት የሚለው ቃል ከዛ ቃል ነው የመጣው ማለት ነው። አሁን እንግዲህ ልዩነት ፈጠረ ማለት ነው። በብዙሃን ውሃና በሐመር ውሃ ስጽፈው ትልቅ ልዩነት አለ ማለት ነው። ስብሀት ብዬ ስል በእሳቱ ሰስ ጽፈው ምስጋና ማለት ነው አደለም፣ ስብሀት የሚልም የሰው ስም አለ። ሌላው ግን በንጉሱ ሰስ ጽፈው ግን ስብአት ማለት ውፍረት ማለት ነው። ጮማ መሆን መጮምየት ማለት ነው። ስለዚህ በሆይ እንኳን ቅኔ መዝረፍ ይቻላል ማለት ነው። ስለዚህ ያንን ትልቅ ወጋችንን ትልቅ ታሪካችንን ቆርጠን እንዴት ልንጥለው እንችላለን? ስለዚህ ህዝቡን ማስተማር ነው ያለብን ብዬ ላለ ደግሞ እኔ ሙያተኛ ሳልሆን ማለት እኔ ኮሌጅ በብቼ በዚህ ነገር ሳልማር እኔ ይህንን አልማወቅ ከሆነ ሌላው ሰው የማያውቅበት ምክንያት ምንም ነገር የለም ብዬ ነው የምለው። ስለዚህ እኔ እንደውም ምንድን ነው የምላቸው ለአንዳንድ ሰዎች ለመነሳት እኔ ትልቅ ናሙና ነኝ ትልቅ ሰንደቅ ነኝ ብዬ ነው የምለው። ምክንያቱም ተስፋ በግሉ አጥምቶ ይህን ህል ካወቀ እኛ የማናውቅበት ነገር የለም ብላችሁ እልህ እንድትጋቡ የሚያደርጋችሁ ነው እላቸው፣ አንድ አንዳንድ ሰዎችን። ስለዚህ እኔ ይቻላል፣ በእውነት ይቻላል ደግሞ ሞያዬንም ያለ ሰው በተለይ ስነ ጽሁፍ የተማሩ ሰዎች ቋንቋ በኮሌጅ በዩኒቨርሲቲ የተማሩ ሰዎች ደግሞ ከኔ በላይም እንኳን ነገሩን ሊያራቅቁት ይችላሉ ብዬም አስባለሁ። ግን መነሳት ይቻላል። እኔ ብዙ አሁን አንዳንድ ሰዎች ብዙ ዝርክርኩ ስልታስገባን ነው ብለው ይከፋቸዋል። ኖ አይደለም። በጣም ቀላል ነው በጣም ቀላል ነው። እኔ እንደውም ከመጣን እንዴት ሞክሽ ውሀትን እንጠብቅ የሚለውም ነገር ላይ መነጋገር እንችላለን። ዶክተር ተስፋዬ ቀደም ብለው ኮሌጅ ሳልገባ ይሄንን ሳላጠና ይህን ሀልካወቅኩ ብለዋል። ቀደም ብለን በመግቢያችን እንደጠቀስ ነው የአማርኛ ስነ ጽሁፍና ሰዋሰው ለማጥናቱን ነው የገለጹት። ስነ መለኮትና ፍልስፍና ያጠኑ መሆኑን ለአድማጮች እንዳናሳስት ነው። ሞክሺ ሆህያትንና ዋህደ ድምፅ ፊደላት ይላለ መጽሐፎ ትኩረት የተነፈገውን ሞክሺ ሆህያትንን ሰፊው ለመተንተን እድል ለማግኘት ሲባል የተለየ ትኩረት እንደሰጡት ይናገራሉ። የፕሮፌሰር አምሳሉ አክሊሉን የአማርኛ ሞክሼ ሆህያት ጠንቅቆ ያለመጽሐፍ ችግርና መፍትሄው በሚል ርዕስ በ2002 ዓ ም ሲያዘጋጁትን መጽሐፍ የግርጌ ማስታወሻ ላይ አስፍረዋል። ሞክሼ ሆህያትን እንዴት መጠበቅ እንደሚቻል ትምህርት ቢኖረውም ሞክሼ ሆህያቱን መጠበቅ ለምን አስፈለገ በሚለው ላይ ግን ማብራሪያም ሆነ ምጉት አያቀርብም ይሉናል። ወደ ኋላ ለመልሶትና ሞክሼ ሆህያት ሲባል እንደው በቀላሉ የሚገባን ይመስላል። ዋህደ ድምጽ ፊደላት እስኪ መጀመሪያ ምንድን ናቸው ከሚለው ጀምሮ ያስረዱናል። ኦኬ መጽሐፊ ትኩረት የሚያደርገው በሞክሼ ሆሄያትና በውሃ ደ ድምጽ ፊደላት ነው። አንተ እንዳልከው ስርዓት ነጥብም አካትቻለሁ፣ ሶስቱን ነገር ሰዋሰውን ግን ራሱን የቻለ ትልቅ መጽሐፉ እየተለቀ ይሄድና ምናልባት አንባቢያንን የሚያስፈራራል ብዬ ስለፈራው ትቻለሁ። ግን አሳቡ አለኝ። አምላክ ፈቃዱ ቢሆን በሁለተኛው ቅጽ በሰዋሰው ለመመለስ አሳቦ አለኝ። እንደዛ ግን ሶስቱ ነገር በተለይ ደግሞ በጣም የተነፈገው ብዬ ነው የማስበው፣ ምሁራኑ አካባቢ የሞክሼ ሆያት እና የዋህደ ድምፅ ፊደላት ጉዳይ በጣም ትኩረት አቷል ብዬ ነው የምለው። ለምሳሌ ቅድም አንተ ያነሳቸውን ፕሮፌሰር አምሳሉ አክሊሉን ጨምሮ አንዳንድ ሰዎች ሞክሼ ሆያትን እንዴት መጠበቅ አለብን የሚል ትንሽ የተወሰነ ስራ ሰርተዋል። ነገር ግን ለምን እንጠብቃለን የሚለውን ነገር አልነገሩንም። እንዴት እንጠብቃለን ለሚለው ነገር እንዲህ በዚህ በዚህ አግባብ ጠብቁ አይኗን በዚህ ጻፉ አልፋዋን በዚህ ጻፉ ብለው የተወሰነ ነገር ብለውናል፣ ግን ለምን እንጠብቃለን የሚለውን ነገር ሙግት አላቀረቡም። እኔ ግን ሙግት አቅርቤያለሁ ብዬ ነው የምለው። አሁን በገበያ ላይ ካሉት ስራዎች ወይንም መጽሐፍት በዚህ አንጻር ቢያንስ ይለያል ብዬ ነው የምለው። ሌላው ዋህደ ድምፅ ፊደላት ላይ እኔ የተጻፈም ነገር አላነበብኩም እስከ ዛሬ፣ ሊኖር ይችላል፣ እኔ ግን አላውቅም። ስለዚህ ዋህደ ድምፅ ፊደላት የምንላቸው አሁን ፊደል ገበታችን ላይ መጨረሻ ላይ የምናገኛቸው ሀያ ቃላት አሉ አይደለም ኳኩኳኩ ጉጉ ጓጉ እያል የምንላቸው እነሱ ናቸው። ዋደ ፕሮፌሰር አምሳሉ አክሊሉ ዋደን ፊደላት ነው የሚሏቸው። አለቃ ኪዳን ወልድ ክፍሌ እና ደስታ ተክለ ወልድ ደግሞ ሊቃሎች ይሏቸዋል። የትኛው ልትጠቀም የሚለውን ለጊዜው ትተህ ነው። ለምሳሌ ጉ ሁለት አለን ማለት ነው። ጉ አንደኛው ዝም ብለን ገጉ ብለን የምንጽፈው ነው። ሁለተኛው ደግሞ ቅጥያውን ኩስኩስት የምና ኩስኩስት ነው የሚሉት ኩስኩስት የምናደርገው አረጋው አለ። ስለዚህ ሁለት ጉ አለማ የት ጋ ነው ክስክስቱን የምጠቀመው የትጋ ነው? ቀጥ ዝም ብሎ ጉ ብቻ መደበኛውን ጉ ብቻ የምጠቀመው የሚለውን ነገር የትጋ እንደምጠቀምም ለምን እንደምጠቀምም የጻፈ ሰው እኔ በብዛት አላውቅም፣ በእውነት አላየውም። ጎ ለምሳሌ ሁለት አለን። አንደኛው ጎ ባጣ ጎ የምንለው ነው። ሁለተኛው ደግሞ ገጽፈን ደግሞ ቆላፋውን ከጎን የምናደርገው ነው። ስለዚህ ሁለት ጎ አለን ማለት ያኛውን እንግዲህ ይሄ ጎ ቆላፋውን ነው። ጊፍታውን የምንለው ወይንም ደግሞ ዋህደ ድምጽ ፊደላት የምንላቸው ውስጥ ያለው ኩ ኩስኩስት አለ ኩ ደግሞ ቀጥ ብሎ ያለ አለ አለ ኮ ኮ ከጽፈን ቆላፋ የምናደርገው አለን ኮ ደግሞ ቀኝ እግሩን ደግሞ የምናሳጥረው አለ ሁለቱም ኮ ነው ግን የት ጋ ነው የኛውን ኮ ምጽፈው የሚለውን ነገር እሱንም አብራርቻለሁ ማለት ነው ቁም ሁለት አለን ኩስኩስት አለን ቀጥ ያለው አለን ቆ ደግሞ ሁለት አለን ከላይ ቆቡን ከላይ የምናደርገው አለ ቆላፋውን ከጎኑ የምናደርገው አለ ማለት ነው እና እነዚህ እነዚህም የት የት ጋ ነው የምናደርገው የሚለው ነገር ሕግ አለው። አሁን ሕጉ እኔ መጽሐፊ ላይ የጠቀስኩት ነገር የካብ እና የሳብ ነው። አንድ ቃል በካብ እና በሳብ ካለው ጓዝ አለው ይባላል። ስለዚህ ጓዝ ስላለው፣ ለምሳሌ ቆጠረ ብለ ብዬ ብለ ጓዝ አለው። ቁጥር አለ ቁ ቁ ካብ ነው አይደለም። ቁ ቁጥር አለ ቆ ደግሞ ሳብ ነው። ቆ ቆጠረ አለ። ልክ እንደዚሁ ጓዝ አለው ማለት ጓዝ መኖሩን የምናውቀው ማመሳከሪያችን ካብእና ሳብ ነው። አንድ ቃል በካብ እና በሳብ ካለ የምንጠቀመው ዲፕቶንግስ የተባሉትን ነው። ማለት ለምሳሌ ቆጠረ፣ ቆጣሪ፣ ቆጠራ፣ መቁጠሪያ፣ ቆጣጠረ፣ አስቆጣጠረ፣ መቆጣጠሪያ እያለን እናረው ጓዝ ብዙ ጓዝ አለው ማለት ነው። ስለዚህ እነዚህ በሙሉ የምንጽፈው ቆን ከላይ በኩል አይደለም ማለት ነው። ቆን ስንጽፍ ከጎኑ ነው። ቁጥርም ስንጽፈው ኩስኩስትን ነው ማለት ነው የምናደርገው እና ደግሞ በዲፕቶንግ የሚባሉት በዋደ ድምጽ ፊደላት የሚጻፉት እነማን እነማን ቃላት ናቸው የሚለውንም በሰንጠረዣ አርጌ ለማሳየት ሙከራ አድርጌ አለው። መልካም የጽሁፍ ነገር ነውና ያን ስዕል ሙሉ በሙሉ በሬዲዮ ማምጣት አንችልም። መጽሐፉን ማንበብ በመጽሐፉ መሰረት የተጻፉትን የቀረበ እይታ ይጠይቃል። መንደርደሪያውን ሰጥተናል። ግን ትንሽ ለየት ያለው የሚመስሉኝን አንዳንድ አጻጻፎች ላንሳ። በዘልማዱ አጻጻፍ ግራና ቀኝ ስትበዛበት ነገር የምናየውን ያህል በዚህ በመጽሐፎ እንደተመለከትኩት ግን ጥንቃቄ አድርጎ የሚጽፍ አንድ ጸሐፊ እንኳን ከተለመደው በጣም የራቁ የሚመስሉ ነገሮችን ያለ። ለምሳሌ አማርኛን በአይኑ አሲጻፍ እኔ ራሴ አይቼ አላውቅም። አዲስ አበባ የመጀመሪያው አዲስ የሚለው በአይኑ አሲጻፍ አላስታውስም። የልጆች ሊጋሩት የሚችሉ ይመስለኛልና አዲስ አበባ ዩኒቨርሲቲ ራሱ ከሚጽፈው ጋር አነጻጽሬው ነበር። እንዲህ የተለየ የሚመስሉት ከመሰረቱ ገና ድሮ የራቁ አጻጻፎችም እንዳሉ እንዲመስለን አድርጎናል። እና እስኪ ሱስ ላይ ምን ይላሉ? ወደኋላ ተመልሰን መመርመር ያለብን አጻጻፋችንም መስተካከል ያለብን ነገር ያለ የሚመስል ስሜት አሳድረውብኛል። እዚህ ላይ ምን ይላሉ?